የወጣቶች ዓለም፣ ሰላም ጤና ይስጥልን። የዝግጅታችን ተከታታዮች የዕለቱ ዝግጅታችን ወደ አማራ ክልል ደሴ ከተማ ነው የሚወስድን። መልካም ቆይታ። ማክዳ ሞገስ ትባላለች። የደሴ ከተማ ነዋሪ ናት። 24 ዓመቷ ነው። የኤች አይ ቪ ኤድስ ቫይረስ በደማ ውስጥ መኖሩን ያወቀችው ገና በለጋ እድሜዋ ነው። ክፉ ደጉን ሳታውቅ የስምንተኛ ክፍል ተማሪ ሳለች በቫይረሱ መያዟን የምትናገረው ማክዳ ቫይረሱ እንዴትና በምን ምክንያት እንደያዛት በእርግጥ አታውቀውም። ለቫይረስ የተጋለጥኩበት አጋጣሚ ከቤተሰብ አይደለም። ወላጆቼ ኤች አይቪ ቫይረስ የለባቸውም። እናቴም፣ አባቴም፣ ታናሽ እህት ሕፃናት በሆነ አጋጣሚ ነው ይላሉ። ምናልባት መፍት ደመርተሽ ሊሆን ይችላል በሆነ በህክም መስፈት ሊሆን ይችላል ምናምን ነገር ነው የሚሉት። እስካሁን ድረስ ግልጽ የሆነ ነገር የለም። ይሄ የኔ ኬዝ ብቻ ሳይሆን ሌላም እንደዚህ አይነት ነገሮች አሉ። የማህበር ላይ ከየት እንደመጣ ሳይታወቅ እየኖሩ ያሉ ልጆች አሉ። እኔ ብቻ አይደለውም። እና ምክንያቱ ሳይታወቅ በድንገት ነው ፖዘት ሲሆንኩት ማለት ነው። ገና በታዳጊ እድሜዋ፣ ለዚያውም ምክንያቱን በውል በማታውቀው ሁኔታ ለቫይረሱ የተጋለጠችው ማክዳ ቀጣዩ የህይወቷ ምዕራፍ ፈታኝ ነበር። በቫይረሱ መያዝ የህይወት መጨረሻ ያህል ይሰማኝ ነበር የምትለው ወጣቷ፣ ምንም እንኳ ስለ በሽታው አንብባ መረዳት የምትችል ቢሆንም ከማህበረሰቡ የሚገጥማት የአመለካከት ችግር ራሷን ማግለል የመጀመሪያ ምርጫዋ እስከ ማድረግ ደርሳ ነበር። ለመናገር ከባድ ነበር። ለኩ አካባቢ ነበር ፖዘቲቭ ሲሆንኩ። ከዛ በኋላ ቤተሰቦቼ ለእኔ ለመናገር እጅግ በጣም ሰርተው ነበረ። በተለይ አባቴ በጣም ተጨንቆ ነበረ። እኔ አስረኛ ክፍል አካባቢ ነው ድንገት ስላሞኝ ነው ከጤና ባለሙያ። በእርግጥ ይገባኛል ግን ላለመቀበል ስለምፈልግ ነው እንጂ በደንብ ነው የሚገባ ያነባለው ምናምን ነገር አስረኛ ክፍል ግልጽ አድርገው የነገሩ። ከዛ በኋላ እንዴት ሆነ ራሴ ማግኘል ነው አንዳንዴ ራሳችን እናገላለን። እኔ ብቻ ነኝ ወይ የሚለው ነገር ይመጣል። በቃ እኔ ብቻ ነኝ ፖዘቲቭ የሚለው ነገር የነገር ህይወቴ ይጨልምብን ይጨልምብናል፣ ሁላችንም ማለት ነው። ብቻዬን ባለብን ስንባል ሁላችንም የሚሰማን ስሜት ከባድ ነው እና ራሴን አገላልኩኝ። ፋኑኤል ፋንታውንም ልክ እንደማክዳ ሁሉ የደሴ ከተማ ነዋሪ እና የኤች አይቪ ኤርስ በደም ውስጥ የሚገኝ ወጣት ነው፣ 23 አመቱ ነው። ፋኑኤል ለኤችአይቪ ኤርስ የተጋለጠው ገና ከውልደቱ ጀምሮ ከቤተሰብ እንደተላለፈበት እና በተመሰቃቀለ ሁኔታ ውስጥ አልፎ እዚህ መድረሱን ይገልጻል። ቫይረሱ በደም እንዳለበት ያወቅሁ ገና በልጅነቴ ነው ማለት ኦልሞስት ወደ ስድስት አመት አካባቢ እንደወቅሁ ነው መድኃኒት መውሰድ የጀመርኩት እንደ ማንኛውም ሰው መድኃኒት እስከ መጀመራችን በፊት አስቸጋሪ ህይወት ነበረ የምንመራው። ማለት ሙሉ ለሙሉ ጤነኛ አልነበርኩም። ያው ከቤት ወደ ሆስፒታል ነበረ። ግን ኖርማል መድኃኒቱ ዘር ቻይቪዝ መድኃኒት መውሰድ ከጀመርኩት ጀምሮ ሞርተነኛሁን ያሉ ትምህርት ከሰሜን ኢትዮጵያው ጦርነት በኋላም ቢሆን ግጭት ጦርነት ባልተለየበት የአማራ ክልልም ሆነ በመላው ሀገሪቱ የኤችአይቪ ኤድስ ስርጭት መልሶ እያንሰራራ ስለመሆኑ መረጃዎች ያመለክታሉ። በእርግጥ ነው ስለ ኤችአይቪ ኤድስ ስርጭትና ግንዛቤ ለመፍጠር የሚከናወኑ ተግባራትና ይህንኑ ለማስፈጸም ይወሰዱ የነበሩ እርምጃዎች በእጅጉ መቀዛቀዛቸው ይታያል። የመገናኛ ብዙኃን ስለ ቫይረሱ ስርጭትና ስለሚያስከትለው በሽታ የሚሰጡት ግንዛቤ የማስጨበጥ ተግባራትም እዚህ ግባ የሚባሉ አይደለም። በዚህ ሁሉ ውስጥ ግን በማህበረሰቡ ውስጥ ያለው የአመለካከት ችግር ዛሬም ድረስ አልተቀረፈም። ይህንኑ ለመጋፈጥ ነዋሪነታቸውን በደሴ ከተማ ያደረጉ ወጣቶች ከስድስት ዓመታት በፊት በመሰረቱት አዲስ ተስፋ የኤች አይ ቪ ኤድስ በደማቸው ውስጥ የሚገኙ ወጣቶች ማህበር የአቅማቸውን እያበረከቱ ይገኛሉም። የማህበሩ መስራችና ሊቀመንበር ወጣት ብርሃነ መስቀል ሲሳይ እንደሚለው ህጻናትና ታዳጊ ወጣቶችን ጨምሮ ቫይረሱ በደማቸው ውስጥ የሚገኝ የህብረተሰቡን ክፍል ለማንቃትና ለማጠናከር ዓላማ አድርገዋል። ማህበሩ የተመሰረተበት ዋነኛ ዓላማ በደማቸው ያለባቸውን አፍላ ወጣቶችም፣ ወጣቶችን፣ ህጻናትንም የማጠናከር እና የግንዛቤ እንዲኖራቸው እና በደንብ ራሳቸውን ያወቁ ልጆች እንዲሆን የማስቻል ተብሎ ታስቦ የተመሰረተ ማህበር ነው። እንግዲህ በብርቱ ፈተና ውስጥ እያለፉ ለሌሎች አርአያ ለመሆን በመጣር ላይ የሚገኙት ወጣቶቹ ከማህበረሰቡ የሚገጥማቸው ተግዳሮት ግን እንዲሁ በቀላሉ የሚታለፍ አይደለም። አወቅን የምንለው ራሱ ተማርን የምንለው ሰዎች ራሱ ያለው ፊድባክ ከባድ ነው። ያገሉናል። ለምሳሌ ጓደኞቻቸ ቤተሰቦቻቸውን በምንጠጋበት ጊዜ ያገሉናል። ከባድ ነው። ሌላው ደግሞ የኛው ቤተሰብ ራሱ ለምሳሌ ወጣ ብዬ ሌሎችን ሳስተምር እንደዚህ ሚዲያ ላይ ፍቃድ ሌሎች የሳስተምር ጓደኞች የሳስተምር ከእንደኔ ከቤት ያለጡት ሰዎች እንደማውጣት ስሞክር ምናምን የሚሰጡት ፊድባክ ከባድ። ምክንያቱም የከሌሊት ኮናት የከሌሊት ኮናት የሚባለውን ነገር በጣም ይሰራሉ። ኢትዮጵያ ባለፈው የጎርጎርሳውያኑ ሁለት ሺህ ሀያ ሶስት ከአንድ ነጥብ ሰባት ሚሊዮን በላይ ሰዎች የኤች የኤችአይቪ ኤድስ በደማቸው ውስጥ እንደሚገኝ በምርመራ መረጋገጡን የተባበሩት መንግስታት ድርጅት የሀገራት የኤች የኤችአይቪ ኤድስ ጉዳይ መረጃ ያመለክታል። በተናጥል በአማራ ክልል ብቻ ያለውን መረጃ የተመለከትን ከሆነ 165 ሺህ ገደማ ቫይረሱ በደማቸው ውስጥ የሚገኝ ሰዎች እንዳሉ የኢትዮጵያ የማህበረሰብ ጤና ኢንስቲትዩት ያወጣው ጥናት ያሳያል። ይህ በምርመራ የተረጋገጠውን መረጃ ሲያመለክት በአንጻሩ እንደ ቀደመው ጊዜ የተቀናጀ ምርመራ ባለመኖሩ አሀዙ ከዚህም በላይ ሊያሻቅብ እንደሚችል ይገመታል። ይህን ቀላል ቁጥር የማይሰጠው የህብረተሰብ ክፍል ግንዛቤውን ማሳደግን ጨምሮ ሌሎች ማህበራዊ አገልግሎቶችን ተጠቃሚ እንዲሆኑ በደሴና ዙሪያ እየተንቀሳቀሱ ያሉ ወጣቶች ሁሉንም የህብረተሰብ ክፍል በዚህ መርሃ ግብር ውስጥ ማቀፋቸውን የማህበሩ መስራች ወጣት ብርሃነ መስቀል ይናገራል እንደ ከሁለት መቶ አምሳ በላይ አባሎች እንደሚተንቀሳቀስ ምግኝ የለም ምናልባት እስከ ቅርቡ ዳታ ድረስ አብዛኛው ስልሳ አምስት ሰባ ፐርሰንት አካባቢ ሴቶች ናቸው። ወንዶች የተወሰናሉ አካል ግባት በተመሳሳይ አሉ ማለት ነው። ይህ በእንዲህ እንዳለ ግን ልቅ በሆነ የግብረሰጋ ግንኙነት ግንኙነትም ሆነ በሌሎች ቫይረሱን ሊያስተላልፉ በሚችሉ ምክንያቶች ተጋልጠው በምርመራ ራሳቸውን አውቀውና ከህብረተሰቡ ተገልለው የሚኖሩ ጥቂት የማይባሉ ሰዎች እንዳሉ የሚናገሩት ወጣቶቹም አራያነት ያለው ስራቸውን ተቀብለው ለማገዝ ይሁንታቸውን የሚሰጡ ሰዎች እንዳሉ እንዲሁ ይናገራሉ። ማክዳ፣ ሰው ስለ ራሱ ራሱ ነው የሚያውቀው አይደለ? የራሱን ደብቆ ግን እኛን ተወቃሽ ያደርጋል። በተቃራኒ ደግሞ እጅግ በጣም መልካም ሰዎች አሉ። ስልካችንን ተቀብለው እኛም ቤት እንደዚህ አይነት ልጅ አለች፣ እባክሽ እንዳንቺ አድርጊልን፣ እንዲህ የአንቺን አርያነት እንድትወስድልን እንፈልጋለን፣ አስተምሪልን ብለው ሌላ ልጆች የሚልኩል ሰዎችም አሉ። ደስተኛ ሆኖ እኛን አፕሪሽት የሚያደርጉ ባላቸው ነገሮች እኛ ሳፖርት የሚያደርጉ በጣም ጠንካራ ሰዎችም አሉ። ከአንድ መቶ ሀምሳ በላይ አባላት ያሉት የደሴ የአዲስ ተስፋ ማህበር በበጎ ፈቃደኞች ተመስርቶ የአቅሙን እያበረከተ ቢሆንም ተገቢው ድጋፍ እንዳልተደረገለት የማህበሩ መስራች ወጣት ብርሃነ መስቀል ይናገራል። ገንዘብ ድጋፍ የሚያደርግ አካል የለም። በተጨማሪ እንደሚ የተለያዩ ሀብቶችን ድጋፍ የሚያደርግልን አካል የለም። የከተማው ጤና ቢሮም አጠቃላይ አብዛኛው መንግስትን ጭምሮ ትኩረት የመስጠት ችግር አለ። አሁን ላይ ወደ ተለያዩ አካባቢዎች የመዞርና ትኩረት የመስጠት ደካማነት አለ። ሚዲያውን በተመሳሳይ እንደ ድሮው ስለ ኤችአይቪ የተለያዩ ቅስቀሳ የማድረግ የተለያዩ ስራዎችን የመስራት ደካማነት አለ። ያው አብዛኛው አለ፣ ግን ደካማነት አለ። እንደ በፊቱ አደለም። እንቅፋት የሆነብን ያም እንግዲኛ ወጣቶቹ በተነሳሽነታቸው ልክ ተገቢው ድጋፍ ሊደረግላቸው በተገባ ነበር። በወጣቶቹ የስራ እንቅስቃሴና በክልሉ ስላለው አጠቃላይ የቫይረሱ ስርጭት ለመጠየቅ ወደ አማራ ክልል ጤና ቢሮ ጉዳዩ የሚመለከታቸው የስራ ኃላፊዎች ጋር ስልክ ደውለን ለማነጋገር ያደረግነው ጥረት ስልክ ባለመነሳቱ መረጃ ልናገኝ አልቻለም። ነገር ግን የጉዳዩ አሳሳቢነት አሁንም እንዳለ ነውና የሚመለከታቸው ሁሉ ወጣቶችን መደገፍ ቢችሉ ለተቀረው የሀገሪቱ ክፍል የሚተርፍ አራያነት ያለው ተግባር ማከናወን እንደሚችሉ ግን ማሳያ ሊሆን ይችላል። ወጣቶቹ ማህበር መስርተው በኤችአይቪ ኤድስ መያዝ በእኛ ይብቃ ሲሉ ከግብ እንዲደርስላቸው የሚፈልጉ በርካታ ጉዳዮችን ቢይዙም የቫይረሱን ስርጭት መግታት ግን ቀዳሚ ጉዳያቸው አድርገው ነው። ፋይናሊ ሊሳካልን ተስፋ ማድረጋቸው ሁለት ነገሮች ዋነኛ የመጀመሪያው ነገር በሀገሪቱ እንደውም በዓለም ላይ የተስፋፋ የሚገኙን ስርጭት ቢቀነስ ለችለኛ ሁለተኛ ደግሞ፣ ልክ የእኛን እድል ያላገኙ ልጆች አሉ በየቦታው። እኛም ተደራሽ ያልሆንባቸው ቦታዎች አሉ። እነሱ ልክ የእኛን ትምህርት አግኝተው ራሳቸውን አስተካክለው ጤናማ ሆነው ለሌሎች ልክ እኛን ለነሱ የፈጠርነውን እነሱም ለሌላ ልጅ እንዲፈጥሩ። ሁላችንም እንደ ሀገር ታሪክ ተናጋሪዎች ብቻ መሆን የለብንም። እኔ ከኔ ምን ይጠበቃል? ምንድን ነው ማድረግ ያለብኝ የሚለውን ነገር ሁላችንም ብናስብ ጥሩ ነው። ነጻ የሆነ ትውልድ ነገ መፍጠር አለብን። እኔ የምችለው ይህንን ነው። ነገ ነጻ የሆነ ኢትዮጵያ መፍጠር አለብን እላለሁ። በእርግጥ ነው መልእክቱ ለሁሉም ነው። ኤች አይቪ ኤድስ ጊዜ እንዳለፈበት በሽታ የሚቆጥሩ ሰዎች ይኖሩ ይሆናል። ነገር ግን ኤች አይቪ ኤድስ ዛሬም አለ። ሕፃን አዋቂ፣ ወንድ ሴት ሳይል ሁሉንም ያጠቃል፣ ይገድላል። ለደሴ የአዲስ ተስፋ ማህበር ምስጋናችን ይድረሳችሁ። ያሰባችሁ ያለማችሁት ከግብ ይደርስላችሁ ዘንድ ምኞታችን ነው። የዛሬን በዚሁ ላብቃ። ታምራት ዲንሳ ነኝ። ጤና ይስጥልኝ።